የሃይማኖት መሪዎች ዛሬ በአዲስ አበባ የኦሮሞ ነጻነት ግንባር ኦነግንና የኦሮሞ ዴሞክራሲያዊ ፓርቲ ኦዴፓን ለመሸምገል ድርድር መጀመራቸው ተዘግቧል። ሙክታር ጀማል ዝርዝሩን ይዟል። የኢትዮጵያ የእምነት ተቋማት ጉባኤና የሀገር ሽማግሌዎች ዛሬ በአዲስ አበባ ኢሊሊ ሆቴል ባደረጉት ውይይት በሀገሪቱ እየታየ ያለ ግጭት፣ የድርጅቶች አለመግባባት፣ የሰው ሞትና መፈናቀል አብቅቶ ሁሉም በሰላም መፈታት እንዳለበት ገልጸዋል። ከጊዜ ወደ ጊዜ በሀገሪቱ እየተባባሰ የመጣው የሰላም መደፍረስ በጣም አሳስቦናል ያለው ጉባኤው ይህ ጉዳይ በሰላምና ሰላም ብቻ መፈታት እንዳለበት የጉባኤው ዋና ጸሐፊ መጋቢ ዘሪሁን ደጉ ገልጸዋል። በተወሰነ ጊዜ ውስጥ ወዲያው ሰላሙ ሲሻክርና አልፎም ለግጭትና በመጀመሪያም እንዳልኩት ለህዝቦቻችን መፈናቀልና ለዜጎቻችን ህይወት መጥፋት ምክንያት ሲታይ ለሁላችን ድንጋጤ የፈጠረው። ስለዚህ የዚህ ምክንያት ምንድን ነው የሚለውን የሃይማኖት አባቶችና የሀገር ሽማግሌዎች ለምን ይሄ እንደሆነ ጥያቄ አቅመው ጥሩ የውይይት መንፈስ የነበረበት ስብሰባ ነው ያደረግነው። በቀጣይነትም ከሌሎች ጉዳይ ከሚመለከታቸው አካላትና ሌሎች በፊትም ይህንን የእርቅ ስራ ሲሰሩ የነበሩ የሀገር ሽማግሌዎች በተለይም ከክልሉ የሀገር ሽማግሌዎች ስለነበሩ ከነሱ ጋር አሁንም እጅግ በጣም በአጠና ጊዜ የሚመለከታቸውን አካላት አነጋግረን ወደ ውይይት የሚችልበትን መንገድ እንደምንደርስ በስምምነት ላይ ደርስን። የዛሰባ የተጠናቀቀ ነው። በዛሬው ምክክር ላይ የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ይብሳን ጨምሮ የግንባሩ ከፍተኛ አመራሮች በውይይቱ እየተሳተፉ ሲሆን ጉባኤውና የሀገር ሽማግሌዎቹ ከዚህ ቀደም የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዚዳንት ከአቶ ለማ መገርሳ ጋር ስለ ሰላም ጉዳይ መወያየታቸው ተገልጿል። ዋና ጸሐፊ መጋቢ ዘሪሁን ደጉ ስለ ውይይቱ የገለጹት ምንም ዐይነት ነገር ባይኖርም በዝግ ስለ ተደረገው ውይይት በኋላ ቀጥሎ የሁለቱንም በኩል ተሰማን ለህዝብ እንገልጻለን ብለዋል። ለአሜሪካ ድምፅ ሙክታር ደማል ነኝ ከአዲስ አበባ።